ይህ የኤስቤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬልያ አኗኗር፣ ሁነቶችና ታሪኮች በኤስቤስ አማርኛ። ኮሮና ቫይረስ ወረርሽኝ ሳቢያ በአካል ተገኝቶ መቆመር ቢገታም አውስትሬልያ ውስጥ የቁማር መቆመሪያ አማራጭ አቅርቦቶች በተጣሉ ገደቦች ምክንያት ግና አልቀነሱም። ይልቁንም የመቆመር ባህሪ ለውጥን አስከትሏል። የአውስትራሊያ ወጣቶች የኦንላይንና አፕ ቁማር ጉዳይ አሳሳቢም ሆኗል። የኤንአርኤል እና ኤኤፍኤል የ2020 ውድድር በጀመረበት ወቅት የአውስትሬሊያ ቁማር ምርምር ማዕከል ከጁን እስከ ጁላይ ድረስ የ2000 ሰዎችን የቁማር ባህርያት አጥንቷል። የጥናቱ መሪ ተመራማሪ የሆኑት ዶክተር ሬቤካ ቼንክሰን ያካሄዱትን ጥናት አስመልክተው ሲናገሩ ለአዲስ የቁማር አካውንት ተሳታፊነት ከተመዘገቡት ከሦስት ተሳታፊዎች አንዱ የቁመራ መጠኑ በሳምንት ከአራት ጊዜያት በላይ ከፍ ብሏል። ያም ከ23 ፐርሰንት ወደ 32 ፐርሰንት አድጓል ብለዋል። አያይዘውም በጥቅሉ ተሳታፊዎቹ በኮሮና ቫይረስ ጊዜያዊ ገደብ የተነሳ በአካል ካሲኖ ተገኝተው ወይም ፖኪ መሽን ያለበት ስፍራ ሄደው መጫወት ባይችሉም የሚቆምሩ ናቸው። ግኝታችን ምንድን ነው በአብዛኛው ወጣቶቻችን ዕድሜያቸው ከ18 እስከ 34 ያሉቱ የኦንላይን ቁመራ መጠን መጨመር ነው ይህም አዘውትሮ የመጫወትና ለቁማር የሚያወጡት ገንዘብ ከፍ ማለትን ያካተተ ነው ብለዋል ዶክተር ጄንክሰን ለወጣት ወንዶቹ የቁማር ተሳትፎ መጨመር የተለያዩ ምክንያቶች እንዳላቸው ሲገልጡም በቀላሉ በማንኛውም ጊዜ በቀን 24 ሰዓታት ያሹትን አፕ ዳውንሎድ በማድረግ መቻል እንዲሁም አየ ሚዲያ ላይ ሳቢ ማስታወቂያዎችን መመልከቱ አንዳንድ ጊዜ የኦንላይን ቁማር እንዲጫወቱ የሚያነሳሷቸው መሆኑን እንዲሁም ከጓደኞቻቸው ጋር በተዘዋዋሪ መገናኛ አድርጎ መመልከት እንደሆነ ነግረውናል። እናም ተገሎ መቆየትና መሰላቸት ለኦንላይን ቁማር ጨዋታ ቁልፍ ምክንያት ነው በማለት ተናግረዋል። በሌላም በኩል በቪክቶሪያ ዩኒቨርሲቲ የሥነ ልቦና ገዲብ መምህር የእስያ የቁማር ጉዳዮችና የሕዝብ ጤና መጽሔት መስራችና ዋና አዘጋጅ ዶክተር ኪስ ኦትሱካ የኦንላይን ቁማር ጨዋታ በባህላዊና ቋንቋዊ ዝንቅ ማህበረሰባት ወጣቶች ዘንድም እንደሚዘወትር አመላክተዋል። ምክንያቱንም ሲገልጡ ባህላዊና ቋንቋዊ ዘንቅነት ያላቸው ማኅበረሰብ ወጣቶች በቴክኖሎጂ መራመድና ለቁማር ጨዋታም ዕድሎች ያላቸው ስለመሆኑ ገልጠዋል። ዶክተር ኦቱስክ በማያያዝም የመጤ ማህበረሰብ ጎልማሶች ለቁማር መጋለጥ አንደኛው ምክንያት በአዲስ አገር ሰፈራ ወቅት ለባህላዊ ተዛምዶ ባይተዋር መሆኑና አማራጭ እንቅስቃሴዎችን ለይተው ተሳትፎ አለማድረግ እንዲሁም እድልና እምነቶችም እንደዚሁ አስተዋጽኦ እንዳላቸው ጠቅሰዋል። እርግጥ ነው አውስትራሊያ ቁማር በሰፊው የሚቆመርባት መሆኑም ተጠቃሽ ሆኗል። በቅርቡ ይፋ የሆነው ሠላሳ አምስተኛው የአውስትሬልያ ቁማር ስታቲስቲክስ እትም እንደሚያመለክተው አውስትሬልያ በዓመት ከ24 4 ቢሊዮን ዶላርስ በላይ በቁመራ ገንዘብ የሚጠፋባት የቁማር መዲና እንደሆነች አመላክተዋል። አንዱ በዓለም ላይ ታዋቂ የሆነው የኦንላይን ቁማር መዝናኛና መፍትሔ አቅራቢ 888 ሆልዲንግ እንዳመለከተው ከጃንዋሪ እስከ ማርች 2020 ባሉት ወራት ውስጥ ብቻ ካለፈው ዓመት ጋር ሲነጻጸር ዕለታዊ ገቢው በ18 ፐርሰንት ማሻቀቡን ገልጧል። ንፑኒካ ጉና ዋርዲያ በኒው ሳውዝ ዌልስ የመድበለ ባህል የቁማር ሱሰኞች ግልጋሎት ዝንቅ ቋንቋ ክሊኒካዊ አማካሪ፣ የተወሰኑ መጤዎች ቁማር የሚጫወቱት በግላዊ ሕይወታቸው ዙሪያ ካሉ ነገሮች ለመሸሸጊያነት ብቻ ብለው ሳይሆን ከአውስትሬልያ ሕብረተሰብ ጋርም መቀላቀያ መንገድ አድርገው በመመልከትም ጭምር እንደሆነ ጠቅሷል። አክለውም ለቁማር ሱሰኝነት የተጋለጡ ሰዎች እርካታቸውን ለመጨመር ሲሉ ለሌሎች አዋኪ ባሕርያት እንደሚጋለጡም አመላክተዋል። ዶክተር ሳሊ ጋይንስበሪም በበኩላቸው ሰዎች ወደ አዋኪ ባህሪ የሚገቡት ደጋግመው በመጫወት በቁማር ያጡትን ገንዘብ ለማስመለስ ሲጥሩ ቁመራን ከመዝናኛነቱ ሳይሆን በአሸናፊነት መወጫ አድርገው በማየት እንደሆነ አስረድተዋል። በቁማር ዙሪያ ጥናቶችን ያካሄዱ ተመራማሪዎች የመንፈስ ጭንቀት ከቁማር ችግሮች ጋር እንደሚያያዝ ይጠቁማሉ። በቁማር ጨዋታ የሚጠፉ ገንዘቦችን መጠን አስመልክቶ ዶክተር ኤንክስን ሲናገሩ የወጣት ቁማር ተጫዋቾች የቁማር ወጪ በወርክ 687 ዶላርስ ወደ 1075 ዶላርስ ከፍ ማለቱን ገልጠዋል። ዶክተር ጆይስ በኮምፒውተር ጨዋታዎችና በኦንላይን ቁማር ቅርጽና አወቃቀር መካከል ተመሳሳይነት መኖሩን ሲያመላክቱ ኒፑኒካ በበኩላቸው የኦንላይን ድረገጾች ማስታወቂያዎቻቸው በኮምፒውተር መጫወቻዎችና በነጻ የሙከራ ቁማር መጫወቻዎች ላይ በማውጣት ወጣቶች ተሰበው እንዲሳተፉ ተጽዕኖ የሚያሳድሩ መሆኑን አመላክተዋል። በቋንቋው ቁማርን አስመልክቶ መዘርዝረ እውነታዎችን ለማግኘት ወይም ከታዳጊ ወጣት ልጆቹ ጋር እንደምን ስለ ዲጂታል ቁማራ ለመናገር እንደሚችሉ ለማወቅ ተጨማሪ ግንዛቤን ካሹ ጋምብሊንግ አዌርነስ ፕሮጀክት ድረገጽን ይጎብኙ። መስማት ማየትና መናገር ለተሳናቸው ከቁማር ጨዋታ ለመራቅ እገዛ ለማግኘት ሪላይ ሰርቪስ ዶት ጋቭ ዶት ዩ ድረገጽን ይጎብኙ። ይህ የኤስቤስ ሬዲዮ ፖድካስት ነበር። ለተጨማሪ የሰፈራ መምሪያ ታሪኮች ኤስቤስ ዶት ኮም ዶት ዩ አምሐሪክን ይጎብኙ።